ዋሽንግተን ዲሲና አካባቢዋ የሚኖሩ የኦሮሞ ማህበረሰብ አባላት የኢትዮጵያ መንግስት በተለያዩ የኦሮሚያ አካባቢዎች ይፈጽማል ያሉትን ጥቃት በማውገዝ ዛሬ ሰልፍ አድርገዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ነሞዳንዲ ሰልፉ ላይ ተገኝቶ ያጠናቀረው ዘገባ አለ። ሶሎሞን አባተ ይዞት ቀርበዋል። ሰልፈኞቹ ዛሬ ወጥተው ድምፃቸውን ያሰሙት በዩናይትድ ስቴትስ ፕሬዚደንት ቤተ መንግሥት ዋይት ሃውስና በውጭ ጉዳይ መሥሪያ ቤቱም ደጆች ላይ ነው። የኢትዮጵያ መንግሥት በኦሮሞ ሕዝብ ላይ በተለይ በምዕራብና በደቡብ ኦሮሚያ እየፈጸመ ነው የሚሉትን ጥቃትና የሰልፉንም ዓላማ ከሰልፉ አስተባባሪዎች አንዱ እንዲነጉት ናሞዳንዲ ጠይቆ ነበር። ስሜ እስክንድር አብደታ ይባላለሁ። ለዛሬው ቀን የሚደረገውን ዝግጅት ከአዘጋጆች ውስጥ አንዱ ነኝ። ይሄ ሰልፍ ያስፈለገበት ዋናው ምክንያት ሕዝባችን በየቦታው እየተገደለ ከቤቱ እየተፈናቀለ ተማሪዎች ሳይቀሩ ገበሬዎች ሳይቀሩ የከተማ ነዋሪ ሳይቀር ከፍተኛ ጉዳት እየደረሰበት ስለሆነ ድምፅ እናሰማላቸው ለመንግስታት ለአለም መንግስታት ለአሜሪካ መንግስት ይህንም መስማት ለሚችል ሁሉ ድምፅ እንሆናቸው ብለን ነው የወጣው ምን ምን ነው የሆነው የት የት ኦሮሞ ኤሪያ ውስጥ የኦሮሚያ ግዛት ውስጥ በምዕራብ፣ በደቡብ፣ በሰሜን፣ በምስራቅ ኢን ፓርቲኩላር በጣም ያንገበገበን በምዕራቡ የኦሮሚያ ክፍል ኮማንድ ፖስት ተዞበት ከዚያም በላይ ማናቸውም መሰረታዊ የሆኑ አገልግሎቶች ተቋርጠው የስልክ አገልግሎት የለም፣ ኮሚኒኬሽን እንዳለ የለም፣ የኤሌክትሪክ የውሃ የለም። ሕዝቡ የምድር ላይ ሲኦል ይህንን እያየ ስለሆነ ይህንን እያየን ዝም ማለት የማያስችል ደረጃ ላይ ስለደረስን ነው። ለአስተባባሪው ለአቶ እስክንድር አብደታ ጣባ አስከትሎ ባቀረበው ጥያቄ ኮማንድ ፖስቱን ያቆመው ከሕግ ውጭ የታጠቀ ኃይል ኦሮሚያ ውስጥ እየተንቀሳቀሰ በመሆኑና ሰውን እያፈነና እያገተ የሕዝቡንም ቤት እያቃጠለ በመሆኑ እንደሆነ የኢትዮጵያ መንግስት እንደሚናገር አንስቶላቸዋል። ለምሳሌም የደንቢዶሎ ዩኒቨርሲቲ ፕሬዚደንት ታፍነው ተወስደው የስቃይ አድራጎት ተፈጽሞባቸው እንደነበር፣ የምዕራብ ኦሮሚያ ነዋሪዎች በፍርሃት ሸሽተው ወደ አዲስ አበባ መሄዳቸውንም መንግስቱ ይናገራል። ከአሁን ቀደምም ወርቅ ለማውጣት በአካባቢው ተሰማርተው የነበሩ አምስት ሰዎችን የመንግስት ባለሥልጣናትን ታጣቂዎቹ መግደላቸውንም አስታውቋል። ይህንን ታጣቂዎቹ የሚፈጽሙትን ሽብር ለመቆጣጠር ያቆምኩት ኮማንድ ፖስት ነው ይላል መንግስት። እናንተ ምን ትላላችሁ አቶ እስክንድር? አሁን በአጠቃላይ አስተውለን ተረድተነዋል። ነዋል ይሄ መንግስት እንደቀደሙት ነገስታት የቅጥፈት ስራ ነው የሚሰራው። ይሄ ሁሉ የውሸት ነው። ከህዝባችን ጋር እየተገናኘ ነው የምንሰማው ነገር አለ። ይህን ሳምንት ኮሚኒኬሽን እስከተቋረጠበት ድረስ ኢንፎርሜሽን ይመጣል። ያ የተባለ ሁሉ ሀሰት እንደሆነ የሚገሉ የመንግስት ወታደሮች እንደሆኑ ነው እንጂ ሌላ ወገን እንዳልሆነ ከተበዳዩ ከህዝቡ ሮሮ እየተሰማ ነው። መንግስት ይሄን የተለመደ አሰራር ሆነ ብሎ አንድን ወንጀል አንድን ሽብር ራሱ ይሰራና በሌሎች ላይ ማላከክ የተለመደ ስራው ስለሆነ ይሄ ለኛ አዲስ ነገር ስላልሆነ ምንም አይደንቀንም። ነገር ግን ህዝብ ላይ በደል የሚያደርሱ አሉ እንኳ ቢባል ወንጀለኛውን መንግስት አሳዶ መያዝ ሲችል፣ ገበሬውን እርሻው ላይ ያለውን፣ ንግድ ላይ ያለውን፣ ተማሪውን እየገደለ እያሰረ ነው ያለው። እኛ የሲቪሊያን ድምፅ ለመሆን ነው እየወጣ ነው። በአጠቃላይ መንግስት የሚያወራው ሁሉ የውሸት ወሬ ነው፣ ተቀባይነት የሌለው ነገር ነው። ለሰልፈኞቹ ጥያቄ መንግሥት ምላሽ ይኖረው እንደሆነ ለመጠየቅ ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ተደጋጋሚ የስልክ ጥረት አድርገናል። ለጊዜው አልተሳካልንም። ኮማንድ ፖስቲን አብይን ኦሮሚያ सगत्यवान हूं हा खो मो किस हा